አቶ አየለ ሊሬ በአውስትራሊያና ኒውዚላንድ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፖለቲካና ፐብሊክ ዲፕሎማሲያዊ ጉዳዮች ኃላፊ፣ በቅድሚያ ለኤስቢኤስ ራዲዮ ለቃለመጠይቃችን መጠየቃችን ፈቃደኛ ስለሆኑልን እጅግ በጣም እናመሰግናለን። እኔም አመሰግናለው ወይዘሮ ማርታ። ካምብራ በሚገኘው የኢትዮጵያ ኤምባሲ የፖለቲካና ገጽታ ግንባታ ጉዳዮች ሀላፊ ኖት በሌላም ዘርፍ ስንመለከተው ማለት ነው እርስዎ የሚመሩት ክፍል ወይም ዘርፍ ምን አይነት አገልግሎትን ነው ለህብረተሰቡ በማቅረብ ላይ የሚገኘው አመሰግናለሁ በድጋሚ እኔ ያለሁበት ወይም በኤምባሲያችን ውስጥ አንዱ ክፍል ሆኖ የሚሰራው የፖለቲካ ና የፓብሊክ ዲፕሎማሲ ዘርፍ ነው። ይህም የፓብሊክ ዲፕሎማሲ ሲባል የገጽታ ግንባታንም ጭምር የሚሰራ ነው። ያው እንደሚታወቀው ውክልናችን ለአውስትራሊያ፣ ኒውዚላንድ እና ፊጂ ነው። መቀመጫችን እዚህ ሆኖ ኒውዚላንድ እና ፊጂንም እንጨምራለን። በኒውዚላንድ የክብር ቆንስላ አለን። በዚህ አይነት ሁኔታ ነው የምንሰራው። በፖለቲካ ዲፕሎማሲ ወይም በፓብሊክ ዲፕሎማሲ ዘርፍ እንግዲህ ሲባል ምንድን ነው? ከነዚህ ከሶስቱ አገሮች ጋር ወዳጅነት አለን። ረዥም ጊዜ ያስቆጠረ ግንኙነት አለን። ከዚህ ከሶስቱም አገሮች ጋር መጀመሪያ አገሮቹ ጋር ኢትዮጵያ ያላት ቅርርብ በፖለቲካ ደረጃ ነው የሚታየው። ወዳጅነትን መፍጠር ነው ሁለትዮሽ ግንኙነትን እና ትብብር ለማድረግ የሚያስችሉ ማዕቀፎችን መፍጠር ነው። በሌላ በኩል ደግሞ የጋራ በሆኑ ዓለም አቀፍ ጉዳዮች ላይ ከነዚህ ሀገሮችም እኛ ድጋፍ እናገኛለን። እነዚህም ሀገሮች ደግሞ የወከልናቸው ሀገሮችም ከሀገራችን ድጋፍ በሚፈልጉበት ጊዜ ድጋፍ አገኛሉ። እንደዚህ አይነት ነገሮች ድጋፍም የሚሰጣጡ ትብብርም የሚደረጉት ጥሩ የሆነ የፖለቲካ ዲፕሎማሲ እና የፖለቲካ ግንኙነቱ የሰመረ ሲሆን ነው። ስለዚህ በእነዚህ በሶስቱም ሀገሮች ውስጥ የምንሰራው ግንኙነታችንን ይህን ፖለቲካ ግንኙነታችንን ማጠናከር ስራ ነው የምንሰራው። እነሱም ሶስቱም ሀገሮች በአዲስ አበባ ኤምባሲ አላቸው። ኤምባሲ ከፍቶ ይንቀሳቀሳሉ። እኛም በዚህ በጥሩ በሚባል ረዥም ጊዜ ያስቆጠረ ፖለቲካ ግንኙነት አለ ብቻ ከማለት በቅርበት ከአገሪቱ የፖለቲካ ኢንስትቲሽኖች ጋር ተቋማት ጋር በሀገሪቱ ከሚገኙ የተለያዩ ተጽዕኖ ፈጣሪ ከሆኑ አካላት ጋር ግንኙነት እናደርጋለን። የአገሮቻችን ግንኙነት የተጠናከረ እንዲሆን መደላድል እንፈጥራለን። ይሄ አይነት ግንኙነት ወደ ትብብር ነው የሚያመራው። ትብብሩ እንግዲህ በተለያየ መልኩ ሊመነዘር የሚችል ነው። በትምህርት ሊሆን ይችላል፣ በግብርና ሊሆን ይችላል፣ በሌሎችም መልኩ ሊሆን ይችላል። በሌላ በኩል ደግሞ ገጽታ ግንባታም ስንል በዚህ ሀገር በአውስትራሊያም ሆነ ኒውዚላንድ ስለ አፍሪካ የሚሆን ስለ ኢትዮጵያ ያለው ግንዛቤ ውስን ነው ማለት ይቻላል። ካለም የሚኖረው በሚዲያ ከሚያገኙት ነው። ሚዲያ ደግሞ ያው እንደምታውቂ አሉታዊ ጎኑን ሚዲያቸውን እንዲከታተሉ የሚስብ ነገር ነው የሚጽፉት እንጂ ስለ ሀገሮቹ የተለየ ነገር ሊዘግቡ አይችሉም። ከዘገቡም አንዳንዴ የተዛባ አሉታዊ የሆነ ነገር ነው። ስለዚህ እንግዲህ የእኛ የኤምበሲ እዚህ አንዱ ስራ በገጽታ ግንባታ ላይ አገራችንን በተለያየ አይነት መልኮች መረጃ በማቅረብ ለህዝቡ ወደ ህዝቡ በመድረስ ወደ ተቋማቱ በመድረስ ተደራሽነታችንን በተለያየ መልኩ በማስፋት ግንዛቤ መፍጠር ነው። ይሄ እንግዲህ በተለያዩ መድረኮች ላይ ራሳችንን በማቅረብ ዝግጅቶችና ኤግዚቢሽኖች ላይ በመሳተፍ የተለያዩ ተጽዕኖ ፈጣሪ የሆኑ ተቋማትን፣ ግለሰቦችን በማስረዳት ስለ ኢትዮጵያ መልካም የሆነ አቲቱድ እንዲይዙ ማድረግ ነው። ይሄ ከተፈጠረ በኋላ ነው እንግዲህ ጥሩ የፖለቲ ግንኙነት ከተፈጠረ ጥሩ የገጽታ ሁኔታ ከተፈጠረ ወደ ሌሎቹ ወደ ትብብር ሁለቱንም ሀገሮቹን የሚጠቅሙ ነገሮች ላይ የሚደረሰው እንደዛ ነው። እነዚህ በፖለቲካም ሆነ በገጽታ ግንባታ ላይ የተሻለ ሁኔታ ከተፈጠረ ይሄ ደግሞ ወደ ቱሪዝሙም ወደ ኢንቨስትመንቱም ወደ ንግዱም የሚመነዘረው ከዚህ ነው። ስለዚህ ይሄ ነው፣ በአጠቃላይ ክፍሉ የሚሰራው ግንዛቤ የማስጨበጥ የተለያየ አመለካከት ካላቸው ትክክለኛውን አመለካከት እንዲይዙ ግንዛቤ እንዲያገኙ መረጃ በመስጠት በማሳመን በእንዲህ አይነት መልኩ ነው ሁለቱንም የፖለቲካ ዲፕሎማሲንም ገጽታ ግንባታውንም የምንሰራው። ገጽታ ግንባታን በተመለከተ ዜጎች በተለይ ደግሞ በአውስትራሊያም በኒውዚላንድም ይሁን ምናልባትም ቁጥራቸው አነስተኛ ቢሆንም በፊጂም የሚኖሩ ኢትዮጵያውያን የኢትዮጵያን ገጽታ በመቀየር ደረጃ የሚጫወቱት አስተዋጽኦ ቀላል የሚባል አይሆንም። እዚህ አውስትራሊያ እጅግ በርከት ያሉ ኢትዮጵያውያን አሉ። ኤምባሲው ከተከፈተም የአራት አመቱ ነው። በዚህ በአጭር ጊዜ ውስጥ እዚህ ያለውን የህዝብ ሀብት የኢትዮጵያን ገጽታ በመቀየር ደረጃ ኢትዮጵያን በማስተዋወቅ ደረጃ ኤምባሲው ምን ያህል ህብረተሰቡን ተጠቅሞበታል? ይህንን በተመለከተ ምን የተሰሩ ስራዎች አሉ እስካሁን ድረስ? ይህ በጣም ጥሩ ጥያቄ ነው። እንግዲህ ገጽታ ግንባታ እንሰራለን ስንል ኤምባሲ ውስጥ ያለ ሁለትና ሶስት ሰው ወይም አራትና አምስት ሰው የሚሰራ አይደለም። ገጽታ ግንባታ መገንባት በጣም ሰፊ የሆነ ስራ ነው። አንዱ ትልቁ በገጽታ ግንባታ ላይ አስተዋጽኦ የሚያደርገው የኢትዮጵያውያን ዜጎች ናቸው። በዚህ ሀገር እንዳልሹውም በኒውዚላንድም በአውስትራሊያም ሰፊ የሆነ የኢትዮጵያውያን ቁጥር አለ። በገጽታ ግንባታ ላይ አገራቸውን በማስተዋወቅ ስለ አገራቸው ያለውን መልካምና በጎ ጎንን በማንጸባረቅ በያሉበት በሚሰሩበት በሚኖሩበት የማስተዋወቅ እድሉ ሰፊ ነው። ኤምበሲም ሊደርስ ከማይችላቸው ቦታዎችን የመድረስ አቅማቸውም ሰፊ ነው። ስለዚህ እዛ ላይ የኢትዮጵያውያን ማህበረሰብ ተሳትፎና አስተዋጽኦ በጣም በጣም ከፍተኛ ነው የሚለውን መውሰድ እንችላለን። ይሄን እንዴት እየተጠቀምን ነበር ወይስ ለመጠቀምስ ምንድን ነው መደረግ ያለበት? የሚለው ደግሞ ሁለተኛ ደረጃ የሚመጣ ነው። እንግዲህ እስከ ዛሬ በነበረውን ያው አብዛኛው በውጭ ያለው ኢትዮጵያውያን ማህበረሰብ በአገር ቤት ውስጥ ባለው የፖለቲካ ሁኔታ መጠነኛ የሆነ አብሮ የመስራት ሁኔታዎች ያልነበሩበት ነው ማለት ይቻላል። ያም ሆኖ ግን የኢትዮጵያ ሁኔታ እንግዲህ ኢትዮጵያ ውስጥ በተለየ ሁኔታ ድሮ ከምናውቀው በተለየ ሁኔታ የፖለቲካ እድገት አለ የፖለቲካ ዴቨሎፕመንት ይታያል። ይሄ ደግሞ ለረዥም ዘመናት ከነበረው ለየት ባለ መልኩ እየተካሄደ ያለ ነው። አብዛኛውንም ህዝብ በውጭም በውስጥም ያለውን የሳበና ተሳትፎንም ያካተተ ስለሆነ በአሁኑ ሰዓት የተፈጠረው ሁኔታ ሪሊ ኢትዮጵያውያን ማህበረሰብን በውጭ ያሉትን በአገር ገጽታ ግንባታ ላይ ተሳትፎ እንዲያደርጉ አመቺ ሁኔታ ፈጥረዋል ማለት ይቻላል። ስለዚህ አሁን በተፈጠረው ሁኔታ እንግዲህ ኤምበሲው ለኢትዮጵያውያን ማስተላለፍ የሚፈልገው መስራት የሚፈልገው ኤምበሲው ብቻውን የሚሰራ አይደለም። ኤምበሲ ደግሞ የኢትዮጵያውያን ነው እንጂ የሁለት የሶስት ወይም የአምባሳደር ወይም የሌሎች ዲፕሎማቶች ቤት አይደለም። ስለዚህ ኤምበሲውም ወደ ማህበረሰቡ ቀርቦ ማህበረሰቡም ደግሞ ወደ ኤምበሲ ቀርቦ አገሪቱን በጋራ የማስተዋወቅ ዞሮ ዞሮ ማህበረሰቡ ኢትዮጵያ ማህበረሰብ በሚኖሩበት በኒውዚላንድ የሚሆኑ በአውስትራሊያ ኦሪጂናቸውና ሩታቸው ሲጠየቅ ኢትዮጵያ ነው። ስለ ኢትዮጵያ እዚህ አካባቢ ላይ ጥሩ ነገር ከሌለ ደግሞ ጥሩ ፊሊንግ አይደለም ኢትዮጵያዊ ነን ተብሎ ሲቀርብ የሚኖረው እና ስለዚህ ጠቀሜታው ለራሳችንም ለሀገራችንም ነው እና ኢትዮጵያውያን ማህበረሰብም በዚህ ሁኔታ መሳተፍ የሚችሉበት እድል ተፈጥሯል ማለት ይችላለሁ። በየአካባቢውም ኢንፍሉወንስ ማድረግ ይችላሉ። በየአካባቢ ያሉትን ተቋማትንም ግለሰቦችንም ተጽዕኖ ፈጣሪ የሆኑ ተቋማት፣ ሚዲያዎችንም በማግኘት ስለ ኢትዮጵያ ማስረዳት ማስገንዘብ፣ በዛ ያንን ለማድረግ መረጃ ሲፈልጉ ደግሞ ኤምበሲም ለማቅረብ ለመሳተፍ፣ ለማገዝ ዝግጁነት ተፈጥሯል ብዬ ነው ማስበው እና በዚህ አይነት መልኩ ህብረተሰቡ የሚሳተፍበት ሁኔታ ተፈጥሯል። ቀደም ሲል የነበረው መከፋፈል መራራቅ አንዱን አግሎ ሌላኛውን የማቅረብ ሁኔታ አሁን በተፈጠረው የፖለቲካ ሁኔታ ተቀርፏል ብዬ ነው ማስበው እና ይሄ ደግሞ ይሄንን በውጭም ያለው ማህበረሰብ ማገዝ እና መደገፍ ያለበት ነው እና በዚህ አይነት መልኩ የኢትዮጵያን ገጽታ በዚህ አካባቢ ላይ ማንጸባረቅ ይቻላል። ይሄ ጥሩ ገጽታ መፈጠር ማለት ደግሞ ለአገሪቱ ወይም ለአገራችን በንግዱም ላይ በኢንቨስትመንት በማሳብም ላይ የተለያዩ ቴክኖሎጂ በመሳብም ላይ በቱሪዝምም ላይ ሰፊ የሆነ ጠቃሚ ነገሮችን የሚያተርፍ ነው እና ትርፉ ለአገሪቱም ነው፣ ሁላችንም ነው እና መንገዱ የተከፈተ ነው ብዬ ነው ማስበው። ቀደም ሲል የጠቀሱት ነገር አለ። የኢትዮጵያ የፖለቲካ አቅጣጫ ከቀደመው ይበልጭ ያሁኑ አካታች ሆኗል። ሁሉንም አሳታፊ የሆነ የፖለቲካ አቅጣጫ ነው በኢትዮጵያ ውስጥ የታየው። ይህንን መሰረት አድርጋችሁ በተለይ ደግሞ እዚህ አውስትራሊያ ውስጥ የሚገኙ እጅግ በርካታ ኢትዮጵያውያን አሉ፣ በተለያየ ከተማ፣ በሜልበርን፣ በሲድኒ፣ በሌሎችም ከተማዎች። እነዚህን የህብረተሰብ ክፍሎች ኤምባሲው እንደገና ራሱን በማስተዋ ወቅ ኤምባሲው ለህዝቡ፣ ህዝቡ ለኤምባሲው ምን ማድረግ እንደሚገባው በሚሉት ዙሪያ ለመወያየት ሞክራችኋል ወይ? ወይም ደግሞ አዲስ የአሰራር ስትራቴጂ ነድፋችኋል ወይ? ህዝቡን ለመድረስ ማለት ነው። ትክክለኛ ጥያቄ ነው። ያው በሀገራችን አንቺም እንደጠቀሽው ለረዥም ዘመናት ከነበረው የተለየ የፖለቲካ እድገት እየተፈጠረ ነው። ይሄ ደግሞ በውጭም በሀገር ውስጥም ያለውን ህብረተሰብ ከማግለል ወደ አንድ የማምጣት ወደ ውይይት የማምጣት ወደ አካታችነት የማምጣት ዝንባሌ ያለው፣ ሁሉም አስተዋጽኦ ያደርጋል የሚል እሳቤ ያለው ፖለቲካ እድገት ነው እየተፈጠረ ያለው እና ይሄ በጣም ጥሩ የሆነ በኢትዮጵያ ውስጥ እስከ ዛሬ ታይቶ ከሚታወቀው የፖለቲካ ሁኔታ የተለየ ነው። ይሄ እንግዲህ በውጭም ያለው ህብረተሰብም አፕሪሺየት ያደረገው ነው እና እንደ ኤምባሲ እኛ ህዝቡን እንግዲህ በኤምባሲያችን ውስጥ የዲያስፖራ ክፍል የሚል አለ። ይሄ እንግዲህ በኤምባሲያችን ብቻም ሳይሆን በአገር ውስጥም በአሁኑ ሰዓት በተደረገው የአዲስ አደረጃጀት የአስፈጻሚ እና የመስሪያ ቤቶች አደረጃጀት የዲያስፖራ ኤጀንሲ የሚል ተቋቁሟል። ለዲያስፖራ ትልቅ ትኩረት እየሰጠ ፖሊሲ ነው አሁን ያለው። እና ዲያስፖራው በአገር ውስጥ ባለው የኢኮኖሚ፣ የባህል፣ የሶሻል እድገት ላይ ልማት ላይ ተሳትፎ ለማድረግ የሚያስችል ድባብ ለመፍጠር የተፈጠረ ነው። ስለዚህ ይሄ በአገር ቤት እንዲህ አይነት ቢፈጠርም አሁንም በውጭም ደግሞ በኤምባሲዎች ውስጥ ይሄንን የሚያስተባብር ዲያስፖራውን የሚደርስ አስፈላጊ የሆነ መረጃን የሚያቀርብ ዲያስፖራ ተሳትፎ ለማድረግ በሚፈልግበት ጊዜ በምን መልኩ መሄድ እንዳለበት የሚረዳ የዲያስ ራ ክፍል አለን። አሁን እንዳልሹ ከቅርብ ጊዜ ወዲህ በተለያዩ ከተሞች በዚህ በአውስትራሊያ ውስጥ በሚገኙ የተለያዩ ከተሞች ውስጥ በመዘዋወር ኢንጌጅ እያደረግን ያለ ነው። ምናልባት የተወሰኑትን ለመጥቀስ ባለፈው ኦገስት መጨረሻ ላይ ፐርዝ ላይ የተለያዩ የኮሚኒቲ ኢትዮጵያን ኮሚኒቲዎችን አገኝተናቸዋል። በቅርቡም አንቺም በነበርሽበት የሜልበርን ላይ በነበረው የኦርቶዶክስ ቤተክርስቲያን አንድ በሚሆኑበት ጊዜም እዛም በመገኘት ኤምበሲው አውትሪቹን ሰፋ ለማድረግ እየሞከረ ነው በሌሎች ከተሞችም ላይ ኢንጌጅ እያደረግናቸው ነው እየተወያየን ነው በምን መልኩ ለመረዳዳት እንችላለን እናንተም በምን መልኩ ትረዱናላችሁ እኛም ምን አይነት ነው ከኛ የሚጠብቁት ምን ማቅረብ እንችላለን የሚሉትን ነገሮች እየተወያየን ነው ስለዚህ ኤምበሲው ክፍት ነው ወጥቶም ለማነጋገር ኢንጌጅ ለማድረግ ዝግጁ ነው ማህበረሰብም እንዳየነው በተለያዩ ከተሞች ያሉ ማህበረሰብም ኢንጌጅ ለማድረግ እና ምን አለ ምን እንርዳችሁ፣ እንዴት እናርግ የሚል በጎ ስሜት የተፈጠረበት ሁኔታ ስላለ እኛም በዚህ አይነት መልኩ የተነቃቃ እንቅስቃሴ እያደረግና ያለ ነው። በኒውዚላንድም እንደዚሁ በቦታው ባንሄድም በስልክ እያገኘ ናቸው ነው። በቅርቡ ሄደንም ለማግኘት ሁኔታዎችን እያመቻችን ነው። ስለዚህ ኢንጌጅሜንታችን ፍሪኮንሲውም ጨምረዋል፣ ኦፕንኔሱም ጨምረዋል። በዚህ አይነት መልኩ የሚያስፈልጋቸውን መረጃም በምን መልኩ ሊረዱ እንደሚችሉም ለማቅረብ ኤምበሲው ክፍል አለ እየሰራበት ነው ይገኘው አቶ አየለ ሊሬይ በአውስትራሊያና ኒውዚላንድ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የፖለቲካና ፐብሊክ ዲፕሎማሲ ጉዳይ ኃላፊ ስለነበረን ጊዜ አመሰግናለሁ። በድጋሜ እኔም በጣም አመሰግናለሁ። በዚሁ መልኩ ያው እናንተም አንዱ አካል ናችሁና ቀጥሉበት። ይሄንኑ ለማለት ነው። አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ምን እንደሚያስቡ ይንገሩን። የኤስቤስ አማርኛ ፌስቡክን ላይክ ያድርጉ ወይም በትዊተር አት ኤስቤስ አምሐሪክ ይከተሉን።